ኢሰመጉ ዛሬ ጥር 30 2015 ዓ.ም ባወጣው መግለጫ ከሰሞኑ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካለው ችግር ጋር በተያያዘ የተፈጠሩ ባላቸው ግጭቶች በዋናነት በኦሮሚያ ክልል በተለያዩ አካባቢዎች የሰብአዊ መብቶች ጥሰቶች ተፈጽመዋል ብሏል። ስለ መግለጫው ማብራሪያ የሰጡን የኢትዮጵያ ሰብአዊ መብቶች ጉባኤ ምክትል ዋና ዳይሬክተር አቶ ተስፋዬ ገመቹ ተቋሙ ባሰባሰበው መረጃ በመንግስት የጸጥታ ኃይሎች ተፈጸመ ስላለው የመብት ጥሰት ተከታዩን ብለዋል። Sure. የሰብአዊ መብት ጥሰቱ ጎልቶ በታየበት በሻሸመኔ ከተማ ከመንግስት የጸጥታ አካላት በተተኮሱ ጥይቶች የሰዎች ህይወት ማለፉን የአካል ጉዳት መድረሱን እንዲሁም በያቤሎ አካባቢ በቤተ ክርስቲያኒቱ አገልጋዮች ላይ ጭምር እስራት ማዋከብና ድብደባ መፈጸሙን በመረጃዎች እንዳረጋገጠ ኢሰመጉ በመግለጫው አመልክቷል። አካሄዱን በተቃወሙ የእምነቱ ተከታዮች ላይም ድብደባዎች እንዲሁም ቤት ሰብሮ በመግባት ጭምር የህግ ስነ ስርአትን ያልተከተሉ ስርአቶች እንደተፈጸሙና በርካታ ያላቸው ሰዎችም በብዛት እየታሰሩ መሆኑንም የገለጸው ኢሰመጉ ነገር ግን ስለ ደረሰው አጠቃላይ ጉዳት በቁጥር አልገለጸም። የጉዳት መጠኑን በተመለከተ ላነሳንላቸው ጥያቄ አቶ ተስፋዬ ምላሽ ሰጥተውናል። አይገባም። በእምነቱ ምክንያት በአስተሳሰቡ ምክንያት እንግዲህ ያገኘነውን መረጃ ያንን ይዘን ምንም እንኳን አስቸኳይ መግለጫ ብናወጣም ሂደቱን በትክክል ደግሞ ሄደን የራሳችን የሆነ የምርመራ የተያዘ ሁሉም ምዕመናን በጾመ ነነዌ ሶስት ቀናት ጥቁር ልብስ በመልበስ በጸሎት መርሃ ግብሩ እንዲሳተፉ ሲል ሲኖዶስ መልእክት ማስተላለፉን ተከትሎ በኦርቶዶክስ እምነት ተከታዮች ዘንድ ትናንት የተጀመረው ጥቁር ልብስ የመልበስ ተግባር ዛሬም አዲስ አበባ ከተማን ጨምሮ በሌሎችም ከተሞች በብዛት ተስተውሏል። ይሁን እንጂ በአንዳንድ የመንግስት ተቋማት ጥቁር ልብስ በለበሱ ምዕመናን ላይ እንግልቶች እየደረሱ ስለመሆናቸው በማህበራዊ መገናኛ ብዙሃን የሚንሸራሸሩ መረጃዎች ያሳያሉ። ይህን ጉዳይ ለማ ለማጣራት አስተያየታቸውን የጠየቅናቸው አንዳንድ ግለሰቦች ወከባና እንግልት መኖሩን ቢነግሩንም ድምጻቸው እየተቀዳ አስተያየት ለመስጠት ግን ፈቃደኛ አልሆኑም። ኢሰመጉም በዛሬው መግለጫው ከቅዱስ ሲኖዶሱ በተላለፈ መልእክት መሰረት ጥቁር ልብስ የለበሱ ሰዎች በአንዳንድ አካባቢዎች እስራት እንግልትና መዋከብ እየተፈጸመባቸው እንደሆነ ተረድቻለሁ ብሏል። የኢትዮጵያ ሰብአዊ መብቶች ጉባኤ ምክትል ዋና ዳይሬክተር አቶ ተስፋዬ ገመቹ ዲስካሬጅ ለማድረግ እየተሞከሩ ያሉ ሁኔታዎችን ተረተናል አንዳንድ ቦታዎች ላይ። ስለዚህ ይሄንን ተገቢ አይደለም ለማለት ነው። ምክንያቱም በየትኛውም የእምነት ተቋምም ይሆን በየትኛው ድርጅት ውስጥ ድርጅቱ ያመነበትን ነገር ማድረግ አለበት። የሌላውን የሰብአዊ በቤተ ክርስቲያኗ የተፈጠረው ችግር እየተባባሰ መሄዱ እየተገለጸ ባለበት በዚህ ወቅት ምክትል ጠቅላይ ሚኒስትር እና የውጭ ጉዳይ ሚኒስትር ደመቀ መኮንን በደቡብ ወሎ ጉብኝት ላይ እያሉ በሰጡት አስተያየት ችግሩ ከእልህና ከስሜት ውጭ በሆነ መልኩ በአማኞች መሪነት መፈታት እንዳለበት መናገራቸውን የአማራ ሚዲያ ኮርፖሬሽን ዘገባ ያመለክታል። ከኦርቶዶክስ ሃይማኖት ጋራ በተያዘ የተነሳውን ጉዳይ በጥንቃቄ ኃላፊነት በተሞላበት ሁኔታ ተደማምጦ ከእልህና ከስሜት ወጥተን በአማኞች መሪነት የሚፈታበትን ሁኔታ መከተልና እውን ማድረግ ያስፈልጋል። በአማኞቹ ጽናት፣ በአባቶች ጥበብና በአባቶች ጸጋ፣ በሌሎች ባለ ድርሻ አካላት አውንታዊ ድጋፍ የቀድሞዋ ኦርቶዶክስ አንድነቷን ጠብቃ የምትቀጥልበትን ሁኔታ እውን ማድረግ ያስፈልጋል። ከቤተ ክርስቲያኗ ወቅታዊ ጉዳዮች ጋር በተያያዘ ያሉ ጉዳዮች ጎልተው የታዩበት የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ከክልሉ መገናኛ ብዙሃን ኦቤኤን ጋር ባደረጉት ረዘም ያለ ቃለ መጠይቅ ስለ ጉዳዩ በቀጥታ አላነሱም። ይሁንና ርዕሰ መስተዳድሩ ትናንት በተሰራጨው በዚሁ ቃለ መጠይቃቸው ላይ ካሁን በኋላ የሚከፈለው መስዋዕትነት ከፍለን ኢትዮጵያ ማስቀጠል ግን፣ መብቶች ጥያቄዎች እንዳይነሱ የብሔር ጭንብል ላዩ ላይ እየታሰረ የሃይማኖት ጭንብል ላዩ ላይ እየተሸፈነ የሚደረግ ጨዋታ መጨረሻው ጥፋት ነው። ጥላቻ ደግሞ አደገኛ ነው። አማራን የሚጠላ ሰው ራሱን ነው የሚጠላው። ትግራይን የሚጠላ ሰው ራሱን ነው የሚጠላው። ኦሮሞን የሚጠላ ሰው ራሱን ነው የሚጠላው። ግን አንድ ነገር የማረጋግጥላቸው ኢትዮጵያ ትበለጽጋለች። ኢትዮጵያ ህልሞቿን ታሳካለች። ኢትዮጵያ የሚፈለገው ደረጃ ላይ ትደርሳለች። አንድነት፣ እኩልነት፣ ወንድማማችነት ይረጋገጣል። ከዚህ ወደኋላ ሊመልሳት የሚችል አንድም ምድራዊ ኃይል የለም። ምንም እንኳን ጠቅላይ ሚኒስትር አብይ መንግስታቸው በቤተ ክርስቲያኗ ጉዳይ ላይ ገለልተኛ መሆኑን ቢገልጹም ቤተ ክርስቲያኗ በበኩሏ መንግስት በሕገ ወጥነት የፈረጅኩትን አካል እየደገፈ ነው ስትል ትከሳለች። የኢትዮጵያ ሰብአዊ መብቶች ጉባኤ በዛሬው መግለጫው የቤተ ክርስቲያኗ ቅዱስ ሲኖዶስ እውቅና ያልሰጣቸው አዲስ የተሾሙ ኤጲስቆጶሳት ወደ አብያተ ክርስቲያናት ሲገቡ በመንግስት የጸጥታ አካላት ጭምር ታጅበው ነበር ብሏል። የኢሰመጉን መግለጫ በተመለከተ ከመንግስት በኩል እስካሁን በይፋ የተሰጠ ምላ ተበላሽ የለም። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ።